የአድማጮች ማህደር ጤና ይስጥልኝ። ውድ የአድማጮች ማህደር ዝግጅት ተከታታዮችና ተሳታፊዎች እንደምንሰነበታችሁ። የአዲስ አበባው ደንበኛችን ፋሲል የግና በዓልን እንዴት እንዳሳለፉ በጻፉልን መልእክትን ጀምር። እንኳን አደረሳችሁ። ዲደብሊዎች የባህል ቀን ጠዋት ከሰፈር ልጆች ጋር ሆነን ከአቅመ ደካሞች ጋር ቁርስ ተቀምሰን በጥሩ ሁኔታ አሳልፈናል። ከሰዓት ደግሞ ከቤተሰቦችና ከወዳጅ ዘመድ ጋር ቤት ያፈራውን እየተቀመስን ዘና ብለን አሳልፈናል። ምን ዋጋ አለው! ይህንን ስሜቴን እቤት ያለው ወድጄ ፈቅጄ ገዛሁት ቲቪ ድባቡን ሰረቀው። ምን መሰላችሁ? አብዛኛው የቲቪ ፕሮግራም የበዓል መሰናዱ አሰልቺ፣ አንድ ሰው እንግዳ ሆኖ ከአራት ቲቪ ቻናል በላይ ኮት እየቀያየረ በአንድ አይነት ታሪክ እንድንሰለች የተገደድንበት፣ ሀገሪቷ ፍጹም ሰላም የሆነች ይመስል ረሃብ፣ ጦርነት የሌለባት ይመስል ሌሎች ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ችግር ተደራርበውባት እያለ ለዚህ ችግር መፍትሄ ለመስጠት ባለሙያ፣ የሃይማኖት አባቶችና የሀገር ሽማግሌዎች የማያስፈልጉ ይመስል ይልቁንስ ከአርቲስት ውጭ በዓል አይደምቅም የተባለ ይመስላል። የበዓል ፕሮግራሙ ስክሪፕት ደራሲ አንድ ይመስል ፕሮግራማቸው በይዘቱ መመሳሰል ብቻ ሳይሆን እንደ ህንድ ፊልም አጨራረሳቸውንም መገመት የማይከብድ ነው። ለማንኛውም ከበዓሉ ጋር ግንኙነት የሌለው ፕሮግራም ስንጋትውለን፣ ከዚያ ደግሞ በበዓል ቀን ሁሌም በእንኳን አደረሳቸው ሞሽሩ ሰርፕራይዝ ያስለመደን መንግስታችን ደግሞ ለጠቅ አድርጎ የነዳጅ መሸጫ ዋጋ ከፍተኛ ጭማሪን ዋጋ ማስተካከያ በሚል አምጥቶ አስታቀፈን። እግዚአብሔር ይስጠው የዘወትር ተባባሪያችን መብራት ኃይል መብራት አጥፍቶ አይናችንንና ጆሮአችንን ታደገን እንጂ የበዓል ብስጭቱ ከዚህም በላይ ይሆን ነበር ብለዋል ፋሲል ፋሲል ለእንኳን አደረሳችሁ መልእክቶ በቅድሚያ እናመሰግናለን እንኳን አብሮ አደረስን የአንድ ሊትር ቤንዚን ዋጋ በአንድ ጊዜ በአስር ብር መጨመሩ ሌሎች የዝግጅታችን ተከታታዮችንም ያስቆጣ ጉዳይ ነው ትንሽ ብስጭትን ብረድ የሚያደርግ ሙዚቃን ጋብዘውና ወደ ሌሎቹ አስተሔቶች እናልፋለን ተውቻለሆ ተውቻለሆ ርለያቀ ለሚቀረው ለሚቀረውናና Oh, ቀጣዩ የጥቁር አሜን መልእክት ደግሞ የደረሰን ከበዓል በፊት ነው። በአዋሽ ፈንታሌ አካባቢ በተደጋጋሚ እየተፈጠረ ያለው እሳተ ገሞራን በሉት መነሻው በዚው አካባቢ የተፈጠረው የመሬት መንቀጥቀጥ ነው። ይህም በደሴና አካባቢዋ ገጠር ቀበሌዎች ድረስ ተሰምቷል። ዛሬ ማለትም ታህሳስ 26 ቀን ለሊት 9 ሰዓት ላይ እኔ የምገኝበት ከደሴ በ30 ኪሎ ሜትር እርቀት ላይ የምትገኘው ሀይቅ ከተማ ድረስ ንዝረቱ ተሰምቷል። ይህን ተከትሎ በዛ በፈንታ ታ አካባቢ የሚኖሩ ዜጎች ከፊሎቹ ወደ ሌላ አካባቢ እየተሰደዱ እንደሆነ እየተሰማ ነው። በቀሩት ዜጎች ላይ አስከፊ እልቂት ከመፈጠሩ በፊት የሚመለከተው አካል አፋጣኝ እርምጃ ወስዶ ዜጎች ሊገጥማቸው ቢችልስ ተብሎ በሚሰጋው ክስተት ራሳቸውን እንዲጠብቁ የማድረጉ ስራ ቢሰራ መልካም ነው እያልኩኝ ፈጣሪ አገራችንና ሕዝባችንን ይጠብቅልን እላለሁ። በመቀጠል እኔ በህመም ምክንያት ለተወሰነ ጊዜ ከተሳትፎ ለመራቅ የሚያስገድደኝ የሕክምና ቀጠሮ ስለደረሰና፣ ህክምናይን ህክምናዬን በአግባቡ ጨርሼ ዳግም ወደ ተሳትፎ እንደምመለስ ባለሙሉ ተስፋ ነኝ። በተረፈ ሁላችሁም በያላችሁበት ሰላም ቆዩልኝ። ሁላችሁንም ወዳችኋለሁ ብሏል ጥቁር አሚን። ውድ ደንበኛችን ጥቁር አሚን ፈጣሪ ምሕረቱን ይላክሉ። ለአስተያየቶ እናመሰግናለን። ከጅንካ ጥጋቡ ቱቹባይስ ወይም ቹቹ ባላለሁ ጥር አንድ ቀን 2017 ዓ ም አንድ ሰዓት ከ20 ላይ ከልጅና ከባለቤቴ ጋር ቁጭ ብለን እየተጫወትን እያለን መነሻውን ማወቅ አልቻልኩም። እጅግ በጣም አስፈሪ በራሪ ነገር አየሁ። በጣም ደነገጥኩ። የት እንዳረፈም አላቅም ረ ስነ ምድር ተመራማሪዎች ምን እንደሆነ ቢያስረዱን፣ ሰው በጣም ደንግጧል ብሏል ጥጋቡ ከጅንካ ውድ ደንበኛችን እንደዚህ አይነት ጥቆማ የደረሰን ከእርስዎ ብቻ ነው። ሌሎች የጅንካ ነዋሪዎች በዚህ በተባለው ጥር አንድ ቀን የታዘባችሁት በራሪ ነገር ካለ ጻፉልን። እሳቸው ያሉት አንድ ሰዓት ከሀያ ላይ ነው። ጠዋት ወይም ምሽት ላይ ይሁን ግን ግልጽ አይደለም። ስሜ እንዳይገለጽ ያሉን አንድ አስተያየት ሰጪ በዚህ ዝግጅት ማስተላለፍ የፈለጉት አስተያየት ተከታዩ ነው። ሰላም እንዴት አላችሁ? የዲደብሊው የዜና አውታር አዘጋጆች ስርጭታችሁና ፕሮግራማችሁ ሁሌም አይለየን። እንደሚታወቀው የዜና አገልግሎቱ ሰዎችን ማስተማር፣ ማዝናናት፣ ማስጠንቀቅ፣ መግታት ወይም መቆጣጠር እንደሚችል ለመጀመሪያ ጊዜ በ1977 ዓ.ም በወሎ ክፍለ ሀገር በተከሰተው ድርቅ አንድ እንግሊዛዊ ጋዜጠኛ አንድ ጻን ብርሃን ምክንያት የሚበላው አቶ ለአሞራ ሲሳይ ሲሆንና ስንቶች የእናታቸውን ጡት እንደነከሱ ለህልፈተ ህይወት ሲዳረጉ በማየቱ በድብቅ ካሜራ ቀርጾ ዓለምን ጉድ እንዳስባለ የሚያውቅ ያውቀዋል። ሆኖም አገር ኢትዮጵያ አሁንም ቢሆን በመልካም አስተዳደር ችግር፣ በዘር ጉንፋን፣ በሃይማኖት፣ በረሃብ፣ በጦርነት እንዲሁም የተፈጥሮ አደጋ እየተፈራረቀባት የችግር የመከራ ቤተ ሙከራ ከሆነች ዘመናት ተቆጥሯል። አብዛኛውን ጊዜ የሀገር ውስጥ ጋዜጠኞች በሀገራችን ህዝብ ላይ ያለውን የሚደርሰውን በደል እውነታውን ቢዘገቡ ይታሰራሉ። ምክንያቱም ኢትዮጵያ ውስጥ በዚህ ሰዓት እውነት ውሸት በመሆኑ፣ ስለዚህ ለመዘገብ ስለሚፈሩ ስለ ኮሪዶር ልማት እየተራበ ን ሰለሰንዴና ችግኝ ተከላ ስድስት ዓመት ሙሉ በተደጋጋሚ ሲዘግቡ ሰለቹኝና ዲደብሊውን ምርጫ ያደረግኩኝ እና፣ እስኪ በእናንተ በኩል እውነታውን እንስማ። ሳትፈሩ ለህዝብ በመቆም መረጃዎችን አድርሱ። ለምሳሌ በዚህ ሰዓት በሀገራችን ታይቶ ተሰምቶ በማይታወቅ ሁኔታ በድሮን ስለሚያልቁ ንጹሐን ዜጎች ያላግባብ በውሸት ሰላም ማስከበር በሚል ሰበብ ነፍሳቸውን ለሚገብሩ በኑሮ ውድነት ምክንያት ምሳ ከበሉ እራታቸውን ለነገ አስቀምጠው እንቅልፍ ለሚበሉ ሰላም፣ ምግብ፣ ገንዘብ አተው ወደ ጎረቤት ሀገራት እየተሰደዱ ለእስርና ለአሳ ምግብ ለሚሆኑ ለአገሬ ልጆች በማንነታቸው ምክንያት ያላግባብ ለሚታሰሩ፣ ለሚገረፉ፣ ለሚገደሉ ዜጎች እውነታውን ካልዘገባችሁ ስርጭታችሁን ሰው ሳይሆን የዘመኑ ነፋስ ወስዶታል ማለት ነው። ለማጠቃለል ያህል ሰው ለምን ተፈጠረ? ሰው ከራሱ አልፎ ለሌላው እንዲያገለግል ነበር አላማው። ነገር ግን ተራን ጠብቆ ማጥፋት፣ ተንኮል፣ ዘረኝነት፣ ምቀኝነትና ትቢት በውስጡ ከነገሰ እርስ በርስ እየተገዳደለ እንስሳትና እጽዋት ብቻ ይቀራሉ። የሰው ልጅ ከእንስሳ የሚለየው በማሰቡ ነበር። በልቶ መተኛትንማ እንስሳትም ያውቃሉ። እናስብ፣ እንማር፣ ማንንም ሳንጠላ ለሰው እንድረስ። ዱችብሎች ይህንን መልእክቴን ስሜን ሳጠቅሱ በአድማጮች መድረክ እንደምታቀርቡልኝ በተስፋ እጠብቃለሁ ያሉን አድማጫችን ይኸው መልእክቱን አየር ላይ አውለናል። የዓለማችን አሁናዊ ሁኔታና መፍትሄ ያጣው ግጭት ሲሉ የጀመሩት መቶ አለቃው ቤታሪኩ ከሀረር ሱዳን፣ ደቡብ ሱዳን፣ ሶማሊያ፣ ኢትዮጵያ፣ ሩሲያ፣ ዩክሬን፣ እስራኤል፣ ፍልስጤም አንድ ሁለት ሶስት እያለ ግጭቱ ከአንደኛው የዓለም ጫፍ እስከ ሌላኛው የዓለም ጫፍ ያስተጋባል። አሜሪካኖችና ምዕራባውያን አንዱን አቅፈው ሌላኛውን እየገፉ ጦር ይሰብቃሉ። ጥቅሜን ያስጠብቅልኛል ያሉትን እስከ አፍንጫው ያስታጥቃሉ፣ ዶላር ያስታቅፋሉ። የብድ ግላጋይ ድንጋይ ያቀብላል ይሉት አይነት ነገር እነሱ ምንም ይስሩ ምን ወንጀል ይፈጽሙ ሃይ ከዚህ መለስ የሚላቸው ምድራዊ ኃይል የለም። አጼ በጉልበቱ እነሱ ዳኛ፣ እነሱ ፈራጅ፣ እነሱ አሳሪ፣ እነሱ ፈጅ የዓለም ፖለቲከኞች ናቸው። የተቀሩት አህጉሮች በተለይ አፍሪቃ፣ ላቲን አሜሪካ፣ ኢዥያና ሌሎች አሜሪካኖችና አውሮፓውያኖች ሲያስነጥሳቸው ማረብ የሚያቀብሉ ጋሻ አጃግሬዎች እንጂ በዓለም መድረክ ቀርበው ውሳኔ ሰጪዎች አይደሉም። እንዲያውም አንዳንድ ሀገሮች ክብራቸውን ሸጠው የሌሎችንም አገር ክብር የሚያራክሱ ጅላጅሎች ናቸው። ዛሬ የዓለም ሕዝብ በኑሮ ውድነት ና በሌሎች ሌሎች ማህበራዊና ኢኮኖሚያዊ ጠንቆች ተሰንጎ ተይዞ መላውሻ መንቀሳቀሻ አጥቷል። በተለይ በሩሲያና በዩክሬን መካከል የዛሬ ሶስት ዓመት ገደማ ጦርነቱ ከተጀመረ ወዲህ ዓለማችን በሁለንተናዊ መልኳ ተናግታለች። የአለምን እርሻ ምርት አርባ በመቶ ያህሉን የሚሸፍኑት እነዚህ ሁለት ሀገሮች በጦርነት በመጠመዳቸው ጦሱ ከነሱ አልፎ መላው ዓለማችንን አናወጣት። አሜሪካኖችና አውሮፓውያኖች በአንድ ጎራ ወግ ነው። ዩክሬንን አዳዲስ የጦር መሳሪያዎችን እስከ አፍንጫዋ ቢያስታቀፏትም እልቂቱን ከማባባስ በስተቀር ጦርነቱን ለፍጻሜ አላበቁትም። መካከለኛው ምስራቅ ውስጥ ስንገባ በእስራኤልና በፍልስጤሞች መካከል ያለው ችግር ከሩሲያና ከዩክሬን ችግር የተለየ አይደለም። ተጫዋቾች ሁለቱ ባላንጣዎች ይሁኑ እንጂ ኳስ ሜዳውን ያዘጋጁት አሜሪካኖችና ሌሎች ናቸው። ግብፅ አቋሟ የማይታወቅ እዚህም እዚያም አለው የምትል ወደ ነፈሰበት አቅጣጫ የምትነፍስ ወለፈንዲ ናት። አሁን አለማችን በገባችበት መስቀልቅል ቆሞ መሄድ አቅቷታል። ዳዴ እያሉ ይንግዳግዱ የነበሩ እንደ ኢትዮጵያ ያሉ ድሃ ሀገሮች የተበደሩትን እዳ እንኳን መክፈል አቅቷቸው የሰራተኛ ቀጠር ክፍያ እስከ ማቆም ደርሷል። በምግብ እህል እጦት ተሰንገው ተይዟል። በዚህ ቀውስ መለው ዓለም የተመታ ቢሆንም እንደ ኢትዮጵያ የተመታ አለ ቢሉኝ እኔ አላምንም። አሁናዊ የኢትዮጵያ ሁኔታ ገላጭ ችግሮች በየቤታችን ያሉ ስለሆነ አሁን ከተናገርኩት በላይ ለአድማጭ ነጋሪ ያስፈልገዋል ብዬ አላስብም። የዛሬ 52 ዓመት ወሎ ላይ ደርሶ የነበረው የረሃብ እልቂት አሁንም አለው ብሎ የሞት ጥላውን ዘርግቶ መጣሁላችሁ በራችሁን ክፈቱ ብሎ በር እያንኳኳ ነው። እናቶች አጽማቸው ገጦ፣ ህጻናት አካላቸው ጠውልጎና በተመጣጠነ የምግብ እጦት ሆዳቸው ተጎዝሮ እግራቸው አብጦ የድረሱልን ጣር እያሰሙ ነው። የችግሩን አድማስ ያሰፋውና ያከፋው በአካባቢው እየተካሄደ ያለው ጦርነት እንደሆነ ይነገራል። ኢትዮጵያውያን አንድ ሆነን ጦርነት ይብቃ እስካላልን ድረስ ረሃብም ጦርነቱም ቤታችን ድረስ ይመጣል። የዛሬው መልእክቴ ነው ብሏል መቶ አለቃ ወቤ ታሪኩ ከሐረር። ወንደሰን የተባሉ አስተያየት ሰጪ ደግሞ በአጭር አስተያየት የፖለቲከኞች ስህተት ወደፊትም ዋጋ ያስከፍላል ብለዋል። ቀነኒ ሰላም ይብዛላችሁ፣ የዲደብሊው ጋዜጠኞች ዝግጅታችሁን ሁሌም እንከታተላለን፣ አብረናችሁ ነን ብለዋል። አሁንም አብራችሁን ቆዩ። የአድማጮች ማህደር ክፍለ ጊዜ ግን እዚህ ላይ ይጠናቀቃል። ሁላችሁንም ተሳታፊዎች እናመሰግናለን። ሌሎቻችሁም አስተያየት ወይም ጥቆማ ካላችሁ ጻፉልን ወይም ደውሉልን። ልደት አበበ ነኝ። ጤና ይስጥልኝ